በአሁኑ ወቅት የኤርትራ ስደተኞች መብዛት በብዙ ዘንድ አነጋጋሪ የሆነ መጥቷል። የፍልሰቱ ምንጭ ምን እንደሆነ የኤርትራ ፕሬዚዳንት ልዩ አማካሪና የገዢው ፓርቲ ህግደፍ ፖለቲካዊ ጉዳይ ዋና ጸሐፊ የሆኑት አቶ የማነ ገብረአብ ለዶቼ ቬለ ያብራሩ። ዝዓበየ ጠንቂ ሃገራት ኤሮጳ ከምኡን መንግስቲ ኣሜሪካ ክኽ በአሁኑ ወቅት በኤርትራ ላይ የተቃጣ የውጭ ጥቃት አለ። ጥቃት ብለው ከሚያስቡት መካከል የኤርትራን አምራችና ትኩስ ኃይል ከሃገር ኮብሎ እንዲወጣ ማድረግ ነው። ይህም በዊኪሊክስ እንደተጋለጠና የአሜሪካው ፕሬዚደንት ባራካ ኦባማ በይፋ እንደገለጹት የኤርትራን አምራች ኃይል ማስኮብለል ዋነኛ ዓላማቸው ነው። ስለዚህ የስደቱ ዋና መንስኤ ይኸው ነው። በብዙዎች ዘንድ የኤርትራ ወጣቶች የስደት ምንጭ እንደ ዋነኛ የሚጠቀሰው ገደብ የለሽ የሆነው ብሔራዊ አገልግሎት ነው። አቶ የማነ ገብረአብ ግን የተለየ አስተያየት አላቸው። አገልግሎት ሕጅ ዝተአወጀ ይኮነን አብ ተስዓን አርባዕተን ዝተአወጀ ሥራን ሓደን ዓመት ዝገበረ ዝቈጸረ ብሔራዊ አገልግሎት ከ21 ዓመት በፊት ሲታወጅ ሀገር ለማልማት ለመከላከልና ብሎም ወጣቶችም በሚገባ ለመኮስኮስ ነው ዓላማው ዛሬም አልተቀየረም። ኤርትራ በሚያጋጥማት የተለያዩ ጥቃቶችና የኢትዮጵያ መንግሥት ብይን የተላለፈበትን የድንበር ውዝግብ ለመቀበሉ አሁንም ቢሆን ሉዓላዊ መሬታችን በነሱ ተይዞ ይገኛል። በእንደዚህ አይነት ሁኔታ አገራችንን የመከላከልና ንቁ ሆነን መጠበቅ ኃላፊነታችን ነው መብታችንም ነው። ብሔራዊ አገልግሎት እንደሚነገርለት የውትድርና አገልግሎት ብቻ አይደለም። ወጣቶቻችንን ለአጭር ጊዜ ስልጠና ከወሰዱ በኋላ ወደ ሲቪላዊ አገልግሎት ነው የምናሰማራቸው። ከስራቸው ጋር የሚመጣጠን ደሞዝ መክፈል ባለመቻላችን ግን ለጊዜውም ቢሆን ሊጎዱ ይችላሉ። ከኤርትራ ባለስልጣኖች በተለያየ ጊዜ ብሔራዊ ውትድርና ወደ ቀድሞ 18 ወራት ገደብ እንደሚለወጥ ሲገለጽ ቆይቷል። በይፋ ግን ለህዝብ አልተነገረም። ለምን ቀጣይ ነገር ርክብ መንግስትን ህዝብን ከህዝባችን ጋር ቀጣይነት ያለው ግንኙነት አለን። ከህዝባችን ጋር የምናደርገው ግንኙነት በብሔራዊ አገልግሎት ላይ ብቻ የታጠረ አይደለም። ብሔራዊ አገልግሎትን የሚያካትቱና ሌሎች አበይቲ ጉዳዮችን እያነሳን ከህዝባችን ጋር እንነጋገራለን። መረጃ የማወቅ መብት ስላላቸውም የሚፈልጉትን መረጃዎች እናስተላልፋለን። ብሔራዊ አገልግሎት ከተጀመረበት ከ21 ዓመት በፊት ጀምሮ የተለያዩ ማሻሻያ ተግባሮችን አከናውኗል። አሁንም በማሻሻል ላይ እንገኛለን። አቶ የማነ ገብረአብ ከዚህ ቀደም በ1997 የረቀቀው የኤርትራ ህገ መንግስት ምርጫ ከማካሄድ በቀር እየተተገበረ ነው ብለው ነበር። ከቅርብ ጊዜ ወዲህ ግን አዲስ ህገ መንግስት እንደሚረቅ በይፋ ተገልጿል። ይህንን እንዴት ያገናዝቡታል? አቶ የማነ ናይ ተስን ሸዓተ ዝተነድፈ ዝፀደቀ ቀዋሙን ኣሎ የዘጠና ሰባት ህገ መንግስት ከረቀቀ በኋላ በደረሰብን ጥቃት ምክንያት ሙሉ በሙሉ ሳይተገበር ሃያ ዓመት ሆኖታል። በዚህ ሃያ ዓመት ጊዜ ውስጥ የተከሰቱ ብዙ ለውጦች አሉ፣ ዓለም አቀፋዊም ዘቤታዊ። ይህንን ግምት ውስጥ በማስገባት አዲስ ሕገ መንግሥት ማርቀቁ የተሻለ ነው የሚለውን መንገድ መርጠን እየሰራንበት እንገኛለን። ኤርትራ ከሶስት እስከ አምስት ዓመት የሚዘልቅ በአገሪቷ ላይ አይነታዊ ለውጥ ሊያስገኝ የሚችል የልማት እቅድ እንደያዘች በይፋ ተገልጿል። የእቅዱ ይዘት ምን ምን ያጠቃልላል? 24 ነፃነታችንን ከተቀዳጀንበት ጊዜ አንስቶ አገሪቱን በልማት የማሳደግ፣ ለህዝባችን የተስተካከለ የልማት አውታሮች መዘርጋት በሚሉ እሴቶች ላይ ስንሰራ ቆይተናል። በሂደት የሚያጋጥመንን እክሎችና ጥቃቶች እየመከት ስንጓዝ ቆይተናል። በአሁኑ ወቅት የምንጠብቀውን ሰፊ ልማት ሊያፋጥኑ የሚችሉ መሠረታዊ የልማት መስመሮች ተጠናቀዋል። አቅማችንም ከበፊቱ የተሻለ ሁኔታ ላይ ይገኛል። ስለዚህ ይህንም መሠረት በማድረግ ከሦስት እስከ አምስት ዓመታት ባሉት ጊዜያት ውስጥ አይነታዊ ለውጥ ለማምጣት እየሰራንበት እንገኛለን። የኃይል ማመንጫ፣ የእርሻ፣ እንዲሁም የኢንዱስትሪና የመሳሰሉት ዘርፎች በዚሁ ፕላን ተካተዋል። ለዶቼ ቬሌ ለተጠናከረው ዘገባ ቴዎድሮስ መረቱ፣ ስቶክሆልም፣ ስዊድን